ትንቢተ ናሆም ምዕራፍ ሁለት የሚቀጠቅጥ በአንተ ላይ ወጥቶአል ምሽግን ጠብቅ መንገድንም ሰልል ወገብህን አጽና ኃይልህንም እጅግ አበርታ ዘራፊዎች ዘርፈዋቸዋልና የወይናቸውንም ማረግ አጥፍተዋልና እግዚአብሔር የያዕቆብን ክብር እንደ እስራኤል ክብር ይመልሳል የኃያላኑ ጋሻ ቀልተዋል። ጽኑዓንም ቀይ ልብስ ለብሰዋል እርሱም በሚያዘጋጅበት ቀን ሰረገሎች እንደ እሳት ይንቦገቦጋሉ፣ የጦሩም ሶመያ ይወዘወዛል። ሰረገሎች በመንገድ ላይ ይነጉዳሉ፣ አደባባዩም ይጋጫሉ፣ መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ። መሳፍንቱን ያስባል፣ በአረማመዳቸው ይሰናከላሉ፣ ፈጥነው በቅጥሯ ላይ ይወጣሉ፣ መጠጊያም ተዘጋጀለት። የወንዞቹም መዝጊያዎች ተከፈቱ፣ የንጉሡ ቤትም ቀለጠች። ንግሥት ተገለጠች ተማረከችም፤ ሴቶች ባሪያዎቿም እንደ ርግብ እየጮኹና ደረታቸውን እየመቱ ዋይ ዋይ ይላሉ። ነነዌ ግን ከድሮ ዘመን ጀምራ እንደ ተከማቸ ውኃ ነበረች። አሁን ግን ይሸሻሉ፤ እነርሱም ቁሙ ቁሙ ይላሉ፤ ነገር ግን የሚመለስ የለም። መዝገቧ መጨረሻ የለውምና የከበረውም የዕቃዋ ሁሉ ብዛት አይቈጠርምና፣ ብሩን በዝብዙ ወርቁንም በዝብዙ። ባዶና ባድማ ምድረ በዳም ሆናለች። ልብ ቀልጦአል፣ ጕልበቶችም ተብረክርከዋል፣ በወገብም ሁሉ ሕማም አለ፣ የሰዎችም ሁሉ ፊት ጠቍሮአል። የአንበሾችም መደብ የአንበሾችም ደቦል የሚሰማራበት አንበሳውና አንበሳይቱ ግልገሉም ሳይፈሩ የሚሄዱበት ስፍራ ወዴት ነው? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው፣ ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ በአንቺ ላይ ነኝ ይላል የሠራዊት ጌታ እግዚአብሔር፣ ሰረገሎችዋንም አቃጥዬ አጤሳለሁ፣ ሰይፍም የአንበሳ ደቦሎችሽን ይበላቸዋል፣ ንጥቂያሽንም ከምድር አጠፋለሁ። የመልእክተኞችሽን ድምፅ ከእንግዲህ ወዲህ አይሰማም።